እግዚአብሔር አምላካችንን ስለ ዝማሬው እናመሰግነዋለን። አሁን የምንመለከተው በዚህ በዮሐንስ ወንጌል ውስጥ የጀመርናቸውን ሰባቱን የጌታ ኢየሱስ ክርስቶስን ተአምራት ነው። ዛሬ የምንመለከተው አምስተኛው ተአምር ነው እና በዚህ በዮሐንስ ወንጌል ተአምር በሚለው ቃል ይልቅ እነዚህ ተአምራት የተጠቀሱት ምልክቶች ተብለው ነው እና ትዝላችሁ እንደሆነ በዮሐንስ ምዕራፍ ሁለት ላይ የውሃውን ወደ ወይን ጠጅ ጌታ ኢየሱስ ሲቀይር የምልክቶች መጀመሪያ እዛ አደረገ ብሎ ይናገራል እና ዮሐንስ ወንጌል የመጨረሻው ቃል ደግሞ ዮሐንስ ምዕራፍ 21 ቁጥር 25 ኢየሱስም በዚህ መጽሐፍ ያልተጻፉ በጣም ብዙ ምልክቶች አድርጓል እና እነዛ በሙሉ ቢጻፉ ኖሮ ዓለም እንኳን የተጻፉትን ለማስቀመጥ ባልበቃቸውም ነበር የሚል ነገርን ተጽፎ ታገኛላችሁ። እና ዮሐንስ እነዛን ሁሉ ለመዘርዘር አልፈለገም። ሰባት ብቻ ነው መርጦ ያስቀመጠው። እና እነዚህ ሰባቱ በጣም አስደናቂ ተአምራት ናቸው። ከሌሎች ለየት ባለ መንገድ ምልክቶች ናቸው። ማንን የሚያሳዩ ጌታ ኢየሱስ ማን እንደሆነ የሚያሳዩ ናቸው። ጀስት ለማስታወስ ያህል ውሃውን ወደ ወይን ጠጅ ሲቀይር ጌታ ኢየሱስ በአይነት ላይ ስልጣን እንዳለው፣ በኳሊቲ ላይ ስልጣን እንዳለው የሚያሳይ ነው። በርቀት ያለውን ሀያ ማይልስ ርቀት ላይ ያለውን ሰው ሲፈውስ ጌታ ኢየሱስ ርቀት ችግሩ እንዳይደለ የሚያሳይ ነው። ሰዎች እንደተለመደው ሰዎች እንዲፈወሱ ቦታቸው ድረስ ሄደው እጃቸውን መጫን ወይ የተለያየ ነገር እንዲያደርጉ ይጠበቅ ነበር። ያኔ ጌታ ኢየሱስ እንደዚህ አይነት ነገር አያስፈልገው። በዚህ ዘመን ጌታ ኢየሱስን በእውነት ያላወቁ ሰዎች ለመፈወስ ከሀገር ሀገር ሲንከራተቱ እናያለን። ጌታ ኢየሱስ ያንን አላዘዘም። አዎ ሰዎች ለሰዎች መጸለይ ይችላሉ። ግን ጌታ ኢየሱስ አለንበት ቦታ፣ አለንበት ጓዳ፣ አለንበት አልጋ ላይ ደርሶ የሚፈውስ አምላክ እንደሆነ የሚያሳይ ነው። ሌላው 38 ዓመት የታመመውን ሰው በምዕራፍ አምስት ላይ ጌታ ኢየሱስ ሽባ ነበረ፣ ማንም ረዳት የለኝም ያለ ሰው 38 ዓመት በሽታ ህመም፣ በዓለም ህመሙ በቆየ ቁጥር ፈውሱ የመነመነ ነው ይባላል። ያንንም የጊዜ ርቀት ችግር ጌታ ኢየሱስ ክርስቶስ ምኑም እንዳይደለ ያሳየበት ቦታ ነው። ምዕራፍ ስድስት ባለፈው ሳምንት የተመለከት ነው። በአምስት እንጀራና በሁለት አሳ በአንድ ልጅ ምሳ አምስት ሺህ ሰዎች ወንዶች ብቻ ተቆጥረው ሴቶችና ህፃናት ሳይጨመሩ ጌታ እንዳጠገበና በብዛትም ላይ ሥልጣን እንዳለው ጌታ ኢየሱስ ትንሹን ነገር ማብዛት የሚችል አምላክ እንደሆነ። ለምንድን ነው እነዚህን ነገሮች የማነሳው? የምናምነው ጌታ ኢየሱስ እንደ ሰው አይደለም፣ ከሰው የተለየ እሱ አምላክ እንደሆነ እንድናውቅ እና እነዚህ ምልክቶች በሙሉ ዮሐንስ ሲያስቀምጥ ኢየሱስ ክርስቶስ እንደ ሃይማኖት መሪዎች እንደ ሐዋርያቱ፣ ወይም ደግሞ እንደ ሌሎች የሃይማኖት ዋና ዋና ሰዎች አይነት ሳይሆን ከዛ ያለፈ በሰው ስጋ ውስጥ የተገለጠ አምላክ መሆኑን ለማሳየት ነው እና በምታስታውሱበት ጊዜ ሁሉ ዮሐንስ ወንጌልን እነዚህን ሰባት ምልክቶች ወደ ጌታ የሱስ እንደሚጠቁሙ አይምሯችሁ ውስጥ ብታስቀምጡ ወደፊት በሚያጋጥማችሁ የህይወት ውጣ አውረድ በጣም በጣም ጠቃሚ ነገሮች ከጌታ ከኢየሱስ እንደምታገኙ የሚያሳይ ነው እና እንግዲህ ዛሬ ደግሞ በውኃ ላይ መራመድ ነው የምንመለከተው እና ቅድም እንዳነበብኩላችሁ ጌታ ኢየሱስ ክርስቶስ በውሃው ላይ እየተራመደ ወደ ደቀ መዛሙርት መጣ። ባህር ነው ትልቅ ነው እና በዛ ባህር ላይ እየተራመደ ነበር የሚመጣው። እና ምልክቱን፣ አውዱን፣ የምልክቱን አጠቃላይ ሁኔታ፣ ምልክቱ የተከናወነበትን ሁኔታ፣ ምልክቱ እንዴት እንደተፈጸመ እና ምልክቱ ስለ ጌታ ኢየሱስ ምን እንደሚናገር ምልክቱ በህይወታችን ምን ጥቅም እንዳለው እንመለከታለን። ስለዚህ የመጀመሪያው የምልክቱ አውድ ነው። ቁጥር 14 ባለፈው ሳምንት ያየ ነው። ትዝ ይላችሁ እንደሆነ ከዚህ የተነሳ ሰዎቹ ኢየሱስ ያደረገው ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣ ነቢይ ነው ብለው ነበር እና ቁጥር 14 ላይ እንጀራውን ለአምስት ሺህ ሰዎች በአምስት እንጀራ ካጠገበ በኋላ ሰዎች አስተያየት ሰጥቷል። ይሄ ወደ ዓለም የሚመጣው ነቢይ ነው እና ተራ ሰው አይደለም መሲሁ መሆን አለበት። ስለዚህ አንድ ነገር በአስቸኳይ ማድረግ አለብን ብለው እርምጃ ለመውሰድ ሞከሩ። ይህንን እርምጃ ጌታ ኢየሱስ ክርስቶስ አውቆታል። ቁጥር 15 ላይ ይሄ ነው አውዱ፣ አሁን ይሄኛው ተአምር እንዲሰራ ያንደረደረው አውድ እና በዚህ ምክንያት ኢየሱስ ያነግሱት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ወደ ተራራ ብቻውን ፈቀቅ አለ ይላል እና ሰዎቹ እንጀራ በልተዋል ስለዚህ እንጀራ ከመብላታቸው የተነሳ በጣም ተደንቀዋል። አምስት እንጀራ አምስት ሺህ ሰው እና ፕላስ የሚያጠግብ ከሆነ ይሄ ችግራችንን በሙሉ ይነቅልልናል የሚል ስጋዊ አመለካከት አስበው ሊያነግሱት ፈለጉ እና ጌታ ኢየሱስ በቡድን መጥተው የዘውድ ጭነውበት ከዛ በኋላ ንጉሳችን ነው ብለው ሊጮሁና ንጉስ ነው ብለው ሊንቀሳቀሱ እንደሆነ የፖለቲካ እንቅስቃሴ አድርገው እንደነበረ እያየ ጌታ ኢየሱስ ወደ ተራራ ብቻውን ፈቀቅ አለ። አንዳንድ ነገሮችን እዚህ ጋር ማየት መቻል አለብን። ጌታ ኢየሱስ ራሱ ንጉስ ነው። የሰማይና የምድር ንጉስ ነው። የሁላችንም ንጉስ ነው። ጌታ ኢየሱስ የሰማይና የምድር ፈጣሪ ነው እና የሱ ንግስና ወይም የእሱ ጠቅላይ ሚኒስቴርነት ወይም የእሱ ፕሬዚዳንትነት እንደዚህ አይነት ሹመቶችን ስትመለከቱ በድምፅ ብልጫ ወይም ደግሞ በቲፎዞ የሚደረግ አይደለም። ሰዎች ይሄ ነገር አልገባቸውም። ልክ እኛ ተሰብስበን ልክ እንደ ፖለቲካ ድርጅት በአንድ ቀን የፖለቲካ ድርጅት አቋቁመን ልክ ኢትዮጵያ ውስጥ ብልጽግና ወይም ደግሞ ኦፌኮ ወይም ምናምን እንደሚባለው ተደራጅተን የሆኑ ሰዎችን ከመካከላችን ብድግ አድርገን እነሱም ብንሾም ችግራችን ይቃለላል የሚል አይነት ነገር በኢየሱስ ላይ አይሰራም። እሱ የሰማይና የምድር ፈጣሪ፣ በግል የሰዎችን ችግር የሚያቃልል የነገስታት ንጉስ የጌቶች ጌታ ነው። ስለዚህ ሰዎች ያልገባቸው ነገር ጌታ ኢየሱስን በሰዋዊ እንቅስቃሴ ለማንገስ መሄዳቸው ነው። እሱ ንጉስ ነው በተፈጥሮ በራሱ እና ይህንን አልገባቸውም ነበር። ይሄ ስሜት ከምንድን ነው የመጣው? ቅድም እንዳልኳችሁ ካዩት ምልክት የተነሳ ነው። ይሄ መሲህ መሆን አለበት። አምስት አሳ ወስዶ አምስት እንጀራ ወስዶ አምስት ሺህ ሰው ካጠገበ በቃ ችግራችን ተቃለለ እና በዛን ጊዜ እንደዚህ የሚል እንቅስቃሴ እንደነበረ በታሪክ ይታወቃል። ዘ ጎልደን ኤጅ እንገነባለን የሚል በጣም ወርቃማ ዘመንና ትውልድ እንገነባለን። ይሄ ወደፊት ለምናስበው ጎልደን ኤጅ ፊት የሚያደርግ ሰው ነው። ስለዚህ እሱም ማንገስ አለብን ብለው በከፍተኛ ስሜት ተንቀሳቅሰው ነበር እና ጌታ ኢየሱስ ከመካከላቸው ዞር ብሎ ወደ ተራራ ብቻውን ፈቀቅ አለ። ይሄ ልክ አይደለም፣ ስለዚህ አብሬያቸው ልሆን አይገባም ብሎ ከህዝቡ ግፊትና ስሜት እሱን የማንገስ ፍላጎት ለመራቅ ብቻውን ወደ ተራራ ወጣ። ለዛ ብቻ አልነበረም። ጌታ ኢየሱስ በየቀኑ በየጊዜው ከአብ ጋር ይገናኝ ነበር በጸሎትና፣ ለመጸለይም ወደ ተራራ ወጥቶ ነበር። አንዳንድ ነገሮች በስጋ የምናያቸው ነገሮች ወይም ደግሞ ግፊቶች በመሸሽ ብቻ ሊቃለሉ አይችሉም፣ ወይም ዞር በማለት ብቻ። በደንብ በእግዚአብሔር ፊት መጸለይ ያለብን እና ጌታ ኢየሱስ ክርስቶስ ብቻውን ፈቀቅ አለ። ግን እዛ ፈቀቅ ባለበት ቦታ ለተወሰኑ ሰዓታት በእግዚአብሔር ፊት ይጸልይ እንደነበረ ማቴዎስ ወንጌል ምዕራፍ 14 ማርቆስ ምዕራፍ 6 ይናገራሉ። እና እዛ ቦታ ብቻውን ያለምንም ጣልቃ ገብነት ያለምንም እንቅፋት ያለምንም ዲስትራክሽን እኛ እንደምንለው ከእግዚአብሔር ጋራ ለመጸለይ አስፈልጎት ነበረ እና እነዚህ ነገሮች አስፈላጊ ናቸው። ምክንያቱም የዚህን የአጠቃላይ የማሱን እንቅስቃሴ ለመቀየር የሚችል እግዚአብሔር ነው። ጌታ የሱስ ስልጣን አለው። ግን ከእግዚአብሔር ጋራ አብሮ መነጋገር ነበረበት። በዚህ በአጠቃላይ የማስ የብዙ ሰዎች እንቅስቃሴ አማካኝነት ነገሩን የምትመለከቱት ምን እንደሆነ በምን አይነት ሁኔታ እንዳለቀ የምትመለከቱት ከቁጥር 22 እስከ ቁጥር 34 ያለውን ስትመለከቱ ነው። ጌታ ኢየሱስ ክርስቶስ በማግስቱ ማዶ ተሻግሯል። ደቀ መዛሙርቱ በኋላ የምናየውን ነገር ካየን በኋላ እዛ ህዝቡ እንዳለ መጥቶ ሊያነግሱት የሚፈልጉት ሰዎች መጥተው ንግግር አድርገዋል። ጌታ ኢየሱስ ክርስቶስ ትክክል እንዳይደሉ እና የሚፈልጉት እንጀራ ስለበሉ ብቻ እንደሆነ ተናግረው አቅጣጫቸውን አስቀይሯቸዋል። ያንን ለማስቀየር በአብ ፊት ከአብ ጋራ አብሮ መሆንም ነበረበት። እንደዚህ እንደዚህ አይነት ነገሮችን ማስተዋል እንችላለን። ግን ደግሞ ሌላ አንድ ሌላም ነጥብ አለኝ። ጌታ ኢየሱስ ክርስቶስ ይህንን ተአምር ወይም ምልክት ሊያደርግ ብቻውን በወጣበትና ብቻውን በሆነበት ጊዜ ደቀ መዛሙርቱ ራሳቸው መጠንቀቅ እንደነበረባቸው የሚያሳይም ነው። አሁን ሁኔታውን ተመልከቱ። የደቀ መዛሙርቱን አመለካከትና አሁን ያለውን ሁኔታ እንድትመለከቱ እፈልጋለሁ። ደቀ መዛሙርቱ በተለያየ ጊዜ ጌታ ኢየሱስ ጋር ቀርበው ልክ እንደ ፖለቲካ ስልጣን አስራ ሁለቱ የተለያየ ስልጣንና ሹመት እንዲኖራቸው ያስቡ ነበር እና ይሄ ጌታ ኢየሱስ ክርስቶስ ከሞት እስከተነሳበት ጊዜ ድረስ በልባቸው የተቀመጠና ስጋዊ ሀሳብ ነበራቸው እና አሁን እዚህ ጋር እነዚህ ሰዎች ሊያነግሱት በመጡበት ጊዜ አንዳንዶቹ መጥተው እንዳማከሯቸው እና ምን ትላላችሁ? እናንተ አሁን እናንተ እሱን ትከተላላችሁ እና ብናነግሰው ዌል እነ ጴጥሮስ ካነገሳችሁት፣ እሱን ካነገሳችሁት ትሰየው ነው ለኛ አንዳችን ሚኒስቴር አንዳችን የገንዘብ አንዳችን እነማቴዎስ አሉ የታክስ ቀራጮች የነበሩ እና የተለያየ ቦታና ስፍራ መያዝ እንችላለን በመንግስት ውስጥ ወደሚል ስጋዊ ዝንባሌ ውስጥ በቀጥታ ሊገቡ እንደሚችሉ በደንብ የታወቀ ነገር ነው። ስለዚህ እዚህኛው ዮሐንስ ወንጌል ላይ ሳይሆን ማቴዎስ ወንጌል ምዕራፍ 14 ቁጥር 22 ላይ መታችሁ ብታነቡ ጌታ ኢየሱስ ህዝቡን አሰናበተና ወደ ተራራው ሲሄድ ደቀ መዛሙርቱን አሁኑኑ ተነስታችሁ ወደ ማዶ ሂዱ ብሎ የግድ ብሏቸው እንደነበረ ታያላችሁ እና በታንኳ እንዲሻገሩ ግድ ብሏቸው ነበር። አዟቸውም ነበር። ምክንያቱ ምንድን ነው? ህዝቡ በተጋጋለበት ስሜትና ፍላጎት ውስጥ ተጠምደው እነሱም ጌታ ኢየሱስ የጠራቸውን ጥሪ ወይም ደግሞ የሰጣቸውን ኃላፊነት ችላ በማለት ስጋዊ ትርምስ ውስጥ ስጋዊ እንቅስቃሴ ውስጥ ስጋዊ አስተሳሰብና አመለካከት ውስጥ እንዳይገቡ ነበር። ይሄ ለክርስቲያኖች በጣም አስፈላጊ ነው። በዘመኑ ላሉ ክርስቲያኖች ብዙ እነዚህ ነቢያቶች፣ ሐሰት ነቢያቶች በተቋቋሙበት ጊዜ ብዙ ሰዎች እነዚህን ሰዎች ወደ ስፍራ ወደ ትልቅ ቦታ እንዲመጡ የሚያደርጉት ስጋዊ ንግድ ቢዝነስ ለመስራት እንደሆነ ብዙ ማስረጃዎች በዚህ ጊዜ እየመጡና እየወጡ እንደሆነ እኔ ተመልክቻለሁ። እና ምን ልላችሁ ነው? ደቀ መዛሙርቱ በስጋዊ አስተሳሰብ በስጋዊ አመለካከት እንዳይወሰዱ እዛ አውድ ውስጥ ወደ ማዶ እንዲሻገሩ ሲያደርጋቸው፣ ግን ወደ ማዶ እንዲሻገሩ ካደረገ በኋላ በመሻገሩ ሂደት ውስጥ ማንነቱንና ምልክቱን ሲገልጥ ትመለከታላችሁ። ስለዚህ ሁለተኛው ነጥቤ የምልክቱ ክስተት ነው። የምልክቱ ክስተት የምንመለከተው ከቁጥር 16 ጀምሮ ነው። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። አሁንም ጨልሞ ነበር። ኢየሱስም ገና ወደ እነሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ እና 25 ምዕራፍ 25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ በባህር ላይ የሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። እሱ ግን እኔ ነኝ አትፍሩ አላቸው ይላል። አሁን ምልክቱ የተከሰተበትን ሁኔታ ነው የምነግራችሁ። እንግዲህ በተደጋጋሚ እንዳየነው ጌታ ኢየሱስ ክርስቶስ ተአምር ይሰራል። ተአምሮቹን ነው ዮሐንስ አንድ ላይ ሰብስቦ ሰባቱን ምልክቶች ብሎ ያስቀመጣቸው። ይሄ ከምልክቶች አንዱና አምስተኛው ምልክት ነው። አሁን ደቀ መዛሙርቱ ወደ ማዶ ወደ ቅፍርናሆም እየተሻገሩ ነው። ማቴዎስ 14፣ ማርቆስ 6 ይህንኑ ያስረዳሉ። በመንገድ ላይ ያሉ እየቀዘፉ እያሉ ጀልባ መቅዘፍ ያውቃሉ። ጴጥሮስ፣ ወንድሙ እንድሪያስ፣ ዮሐንስ፣ ወንድሙ ያዕቆብ እነዚህ አራቱ በጣም የታወቁ መርከበኞች ናቸው፣ ማለት በጀልባ ላይ ይሰሩ የነበሩ ናቸው። እየቀዘፉ ጨለማው እየገፋ በሄደ ጊዜ በጣም ኃይለኛ የባህር መናወጥ ተከሰተ። ይሄ ደቀ መዛሙርቱን አስጨናቂ ሁኔታ ውስጥ አስገባቸው። ልክ ማቴዎስ እና ማርቆስን ስታነቡ በጣም ተጨንቀው እንደነበረ፣ ነፋሱ ደግሞ ከወደፊት ይመጣ ስለነበር፣ ወደፊት መሄድ በፍጹም እንዳልቻሉ፣ ስለዚህ ጭንቅ ላይ በነበሩበት ጊዜ ሁለት አስጨናቂ ነገር አንድ ላይ ተረባርቦባቸው ነበር። አንደኛ ጨለማ ነው፣ በጨለማ ውስጥ፤ ሁለተኛ አውሎ ነፋሱ ውሃውን ብድግ እያደረገ ጀልባዋን ያናውጣት ነበር እና አስቸጋሪ ሁኔታ ነበሩ። አንዳንድ ችግሮች ቀን ቢሆኑ ሌሊት ከመሆናቸው ይልቅ የተሻለ ነው ብለው ሰዎች ይናገራሉ። ምክንያቱም ቀን እንደዛ አይነት ችግር ቢያጋጥማችሁ የምታደርጉትን ነገር ለማሰብ ለማቀድ፣ ወዴት እንደምታመልጡ ወይ የት ጋ ምን ያህል ርቀት ላይ እንዳላችሁ ማየት ትችላላችሁ። እነዚህ ሰዎች አሁን ሌሊት ላይ ነው ያሉት፣ ጨለማ ነው፣ ማዕበል እየተናወጠ ነው እና በጣም አስጨናቂ ችግር ነው። ጀልባው ሊሰጥም ኤኒታይም ይችላል። ስለዚህ በእንደዛ አይነት ሁኔታ ውስጥ እያሉ የተቻላቸውን ያደርጉ እንደነበረ መመልከት ትችላላችሁ። ይህ ለሰዎች ሁሉ ከፍተኛ ትምህርት የሚሰጥ ነው ለደቀ መዛሙርቱም ለእኛም ሕይወት ቤተ ክርስቲያንም ግለሰብ ሕይወትም ተመሳሳይ ሁኔታ አጋጥሞትና የሚያጋጥመው መሆኑንም የሚያሳይ ነው። አሁን ጌታ ኢየሱስ ክርስቶስ እያሳያቸው ያለ ነገር አለ። ይህንን በደንብ ብትረዱ ጥሩ ነው። እኔ የምሄድበት ጊዜ ይኖራል። ወደ ተራራ ሄዷል አሁን እና ጌታ ኢየሱስ ክርስቶስ ወደ አብ የሚወጣበት ጊዜ አለ ሞቶ ተቀብሮ አረጎ ተነስቶ ከሞት ተነስቶ ወደ ሰማይ የሚያርግበት ጊዜ አለ። ደቀ መዛሙርቱ ልክ አሁን እንዳሉበት ሁኔታ ያለ ኢየሱስ ብቻውን የሚሆኑበት ሁኔታ አለ እና ቤተ ክርስቲያን አሁን ከኢየሱስ ጋር አይደለችም በምድር ላይ። በመንፈሱ በመካከላችን ይመጣል፣ በመንፈሱ እኛን ይረዳናል። ግን በምድር ላይ ነው ያለ ነው። ስለዚህ በምድር የተለያዩ ማዕበሎች፣ ውጣውረዶች፣ ማናወጦች ወደ ህይወታችን ሊመጡ ይችላሉ። የህይወት ፈተናዎች፣ የኃጢአት ፈተናዎች፣ ከእምነት ጋር የተያያዙ ፈተናዎች ደቀ መዛሙርቱን ከጌታ ኢየሱስ ወደ ሰማይ ከሄደበት ጊዜ ጀምሮ እያንዳንዳቸው እስከሚሞቱ ድረስ ፈተና በፈተና ማዕበል በማዕበል እንደነበረ ህይወታቸው እየታወቀ ነው። ግን ጌታ ኢየሱስ አሁን የሚያቸው የሚያስረዳቸውና የሚነግራቸው ነገር ፈተና ይመጣል፣ ማዕበል ይመጣል። ነገር ግን በምንም አይነት ሁኔታ ማዕበሉና ፈተናው ሲመጣ እኔ ብቻችሁን አልተዋችሁም፣ ግራ በሚያጋባ ሁኔታ ውስጥ እመጣላችኋለሁ፣ እደርስላችኋለሁ የሚልን አይነት መልእክት ነው አሁን ለደቀ መዛሙርቱ እየሰጣቸው ያለው። ስለዚህ እኔ ቅድም እንዳልኩት ቤተክርስቲያንን ፈተና አጋጥሟት ነበር። አሁንም በከፍተኛ ማዕበልና ውጥረት ውስጥ ቤተ ክርስቲያን ትኖራለች። በዓለም በሐሰተኛ አስተማሪዎች፣ በካህዲዎች እና በተለያየ ሁኔታ እኔ እዚህ በሬዲዮም ሳስተምር ኢትዮጵያም ውስጥ እና የተለያየ ቦታ ብዙ ጊዜ በራእይ አስራ ሁለት ላይ የተጻፈ አንድ ነገር ጠቅሼ ለሰዎች ነግራቸዋለሁ እና እዛ ራእይ 12 ላይ የተጻፈው ነገር ምንድን ነው የሚለው ጌታ ኢየሱስ ክርስቶስ ልክ እንደተወለደ ሰይጣን ጌታ ኢየሱስ ክርስቶስን ለመዋጥ ፈልጎ እንደነበረ ራእይ 12 ይናገራል። ግን ጌታ ኢየሱስ የተወለደበት ቤተ ክርስቲያን ናት እዛ ጋ እና አጠቃላይ የቤተ ክርስቲያን እንቅስቃሴ በከፍተኛ ስደት ውስጥ እንደሚገባ ዘንዶ ቤተ ክርስቲያን እና አማኞችን እንደሚያሳድድ ይናገራል። ዘንዶ አማኞችን በሚያሳድድበት ጊዜ ቤተ ክርስቲያን የምታርፍበት ቦታ እግዚአብሔር አዘጋጅቶ በምድረ በዳ እንድታርፍ እግዚአብሔር ወደ አዘጋጀላት ቦታ ሄደች ብሎ ይናገርና ልክ እሷ የሄደች እያለች ዘንዶ ከኋላ የሚውጣት ወንዝ ከአፉ ውስጥ ረጭቶ ትልቅ ወንዝ ወደ ቤተ ክርስቲያን እንደመጣ ይናገራል እና ልክ ወዲያውኑ ይሄ እንደተነገረ ምድር ያችን ቤተ ክርስቲያን ወይም የምትሸሸውን የምትበረውን እግዚአብሔር በምድረ በዳ እንድትቀመጥ ያደረጋትን ሴት ምድር ረዳቻት ይልና ወንዙ ዘንዶ ካፉ ውስጥ የተፋውን ውሃ እንዳለ ምድር ምን አደረገችው? ይላል ዋጠችው ብሎ ይናገራል እና በጣም የሚገርም ነገር ነው፣ ተአምር ነው፣ ሚስጥር ነው። በእርግጥ ይሄ ሚስጥር አሁን በዚህ ዓለም እየተሰራና እየተከናወነ ነው። አሁን ቤተ ክርስቲያንን ለማጥፋት ዘንዶ ካስነሳቸው ማለት ሰይጣን ካስነሳቸው ልዩ ልዩ እንቅስቃሴዎች አንዳንዶቹ የሐሰት ትምህርት የሐሰት ነቢያትና ሐዋርያት እንቅስቃሴ ናቸው። ሌሎቹ ደግሞ የክህደት እንቅስቃሴዎች ናቸው። ክህደት በኢቮሉሽን በዚህ በአዝጋሚ ለውጥ አማካኝነት በመላው ዓለም በስፋት በጥልቀት የሚሰራ እንቅስቃሴ ነው። ግን ምን እየሆነ እንደሆን ታውቃላችሁ? ምድር ውስጥ ያሉ የከርሰ ምድር ማስረጃዎች በሙሉ የኢቮሉሽን እና ይሄ የውሸት ፌክ ሳይንስ ውሸት እንደሆነ እያስረዱ ነው። እና ምድር ማስረጃ እየሰጠች ነው። ፎሲሎች ማስረጃ እየሰጡ ነው። ከዚህ በፊት ስናገር ሰምታችሁኝ እንደሆነ በጣም የታወቀች የኢቮሉሽን ፕሮፌሰር የሆነች ሴት የዳይኖሰር አጥንት አግኝታ እነዚህ ኦ 60 ሚሊዮን አመት የፈጁ አጽሞች ፎሲሎች ናቸውና በጣም የሚደንቅ ነው። ዚስ ኢዝ ኢቮሊሽን ብላ በተናገረች በማግስቱ ነው ከአጥንቶች ውስጥ ትኩስ የደም ሴሎች የተገኙት። ማለት ምን ማለት ነው? 5000 ዓመት እንኳን ያልሞላቸው ናቸው። ማስረጃዎቹ ብቅ እያሉ? እነዚህን ትልልቅ ፕሮፌሰሮች ናቸው ነን የሚሉትን ሰዎች እያሳፈሯቸው ነው። ምን ልላችሁ ነው? ማዕበል አለ፣ ውጣ ውረድ አለ፣ ወጀብ አለ። ጌታ ኢየሱስ ግን በወጀብና በአውሎ ነፋስ ውስጥ መጥቶ ህዝቡን ለመርዳት፣ ለማጽናት፣ ለማቆም ቤተ ክርስቲያንን እንዳለች እንድትቀጥል የማድረግ ኃይል እንዳለውም የሚያሳይ ነው። ይሄ ክስተቱ ነው። አሁን ይህንን ክስተት እንዳየን ክስተቱ እንግዲህ ልክ ጌታ ኢየሱስ ክርስቶስ በዚህ አይነት ሁኔታ እያሉ በእግሩ በባህሩ ላይ እየተራመደ ወደ እነሱ መጣ። ልክ ማቴዎስ ወንጌል ምዕራፍ 14 ላይ እና ማርቆስ 6 ላይ ምን ይላል? በሌሊቱ በአራተኛው ጊዜ ነው የሚለው ማለት ከሌሊት ሶስት ሰዓት አካባቢ ስሪ ኤኤም አካባቢ ነው። ጌታ ኢየሱስ ክርስቶስ በባህሩ ላይ ጨለማ ነው። ተመልከቱ። ከመሸ ጀምሮ እስከ ስሪ ኤኤም ድረስ ማለት ለዘጠኝ ኒርሊ ለዘጠኝ ሰዓት ያህል በማዕበል ይጨነቁ ነበር። ጌታ ኢየሱስ ግን በባህሩ ላይ እየተራመደ ልክ በምድር እንደምንራመደው እየተራመደ ወደ እነሱ መጣ እና ይሄ ነው ክስተቱ የነበረው ክስተት። ይህንን ክስተት ነው ዮሐንስ ምልክት ብሎ እየተናገረው እና ይህንን ክስተት ምልክት ብሎ የተናገረውን ክስተት በሚቀጥለው ሦስተኛ ነጥቤ ላይ እንመለከተዋለን። ምልክቱና ጌታ ኢየሱስ ክርስቶስ ልክ ቁጥር 25 ቅድም እንደነገርኳችሁ ማቴዎስ ወንጌል ላይ ምዕራፍ 14 ላይ ከሌሊቱም በአራተኛው ክፍል ኢየሱስ በባህር ላይ እየሄደ ማለት እየተራመደ ወደ እነሱ መጣ። በባህር ላይ ደቀ መዛሙርቱም በባህር ላይ ሲሄድ ባዩት ጊዜ ምትሃት ነው ብለው ታወኩ፣ በፍርሃትም ጮኹ። ወዲያውም ኢየሱስ ተናገራቸውና አይዟችሁ እኔ ነኝ አትፍሩ አላቸው። ይሄ ጌታ ኢየሱስ ክርስቶስ በደቀ መዛሙርቱ ፊት ያደረገው ምልክት ነው። ሌሊት ያደረገው ምልክት ነው፣ በውሃው ላይ በመራመድ ያደረገው ምልክት ነው። ይህንን በተመለከተ ጥቂት ነገሮች ልነግራችሁ ፈልጋለሁ። የደቀ መዛሙርቱን ፍርሃት እና ለምን እንደፈሩ በሚቀጥለው ነጥቤ ላይ እናገራለሁ። ግን ምልክቱ፣ ይሄ ምልክት በውሃ ላይ መራመድ ስለ ጌታ ኢየሱስ የሚናገረው ነገር ምንድን ነው? ሁለት ዋና ዋና ነገሮችን ልነግራችሁ ፈልጋለሁ። አንደኛ፣ ጌታ ኢየሱስ ክርስቶስ ይሄ ከደቀ መዛሙርቱ ጋር ይበላ፣ ይጠጣ፣ ይራመድ፣ ተአምር ሲሰራ ያዩት የነበረው ጌታ ኢየሱስ ክርስቶስ ዝም ብሎ ሰው ሳይሆን በፍጥረት ላይ ሥልጣን ያለው አምላክ መሆኑን የሚያሳይ ነው። እንደምታውቁት እኛ በተፈጥሮ ውስጥ ያለን ሰዎች ነን። እኛ ሁላችንም ፍጡራን ነን እና ሰዎች በሙሉ ከአዳምና ከሔዋን ጀምሮ ፍጥረትን መጠቀም እንችላለን በፍጥረት መጠቀም እንችላለን። ፍጥረትን መጠቀም እንችላለን። ለምሳሌ እጽዋትን፣ እንስሳትን ምግብ አድርገን ለምግብነታችን እንጠቀማለን። እጽዋትን ወይም ደግሞ እንስሳትን በመጠቀም ከእነሱ ላይ የሚወጡ የእነሱን ውጤቶች በመጠቀም ልብስ መስራት እንችላለን፣ ቤት መስራት እንችላለን። ፍጥረትን መጠቀም እንችላለን፣ ግን ፍጥረትን በቀጥታ እንደ ጌታ ኢየሱስ ማዘዝ አንችልም። ይሄ በእኛና በፈጣሪ መካከል ያለ ልዩነት ነው። ፍጥረትን ማዘዝ ማንም ሰው አይችልም። ባህርን ማዘዝ አንችልም። ተራራን ማዘዝ አንችልም። ድርቅ ሲመጣ ድርቅ መኖር የለበትም ብለን ማዘዝ አንችልም። አንዳንድ ሰዎች እንደዛ ያስባሉ። እኔ እዚህ ባለፈው ዓመት ፍሎሪዳ አካባቢ ከፍተኛ ማዕበል ተነስቶ ነበር። ብዙ ሰዎች ተጨንቀዋል። ከቴሌቪዥን ሰባኪዎች ከተባሉት አንዱ እንደዚህ ብሎ እንደጸለየና በዓለም በአለም መሳቂያ እንደነበረ አይቻለሁ። በሆነ ዜና ላይ ነው ያየሁት። ሰውየው ምን እንደሚጸልይ አስቤ አይደለም፣ ግን ሰውየው በጣም ብዙ ሕዝብ በተሰበሰበበት ቦታ ይህ የሚመጣው ማዕበል የፍሎሪዳንና አካባቢውን እንዳያጠቃ እኔ ይህንን ማዕበል አዘዋለሁ፣ የጌታን ስም ተጠቅሞ ሂድ፣ ከዚህ ራቅ፣ በፍጹም ወደዚህ አትምጣ ብሎ ያዝ ነበር። ይሄ ዘበት ነው፣ ቀልድ ነው። እሱ እንዳዘዘው አልሆነ። እኛ ፍጥረትን ማዘዝ፣ ተፈጥሮን ማዘዝ አንችልም። በተፈጥሮ መጠቀም እንችላለን። ተፈጥሮን ማዘዝ የሚችል ማነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ተፈጥሮ እንዲታዘዝ የምንፈልግ ከሆነ ምንድን ነው ማድረግ ያለብን? እኛ ጌታ ሆይ፣ እንደዚህ አይነት ችግሮች በሀገራችን ወይም በአካባቢያችን እየተፈጸመ ነው። አንተ ይህንን ችግር አቃልልን ወይም ይሄ አውሎ ነፋስ እንዳይመጣ አድርግልን ብለን መጸለይ እንችላለን። ይሄ ኖርማል ነው። ግን ተነስተን ይህንን ነገር እንደዚህ እንዲሆን አድርጋለሁ የምንል ከሆነ ስተት ነው። ብዙ ሰዎች በዚህ ስተዋል። ጌታ ኢየሱስ ክርስቶስ የፍጥረቱ ፈጣሪ ስለሆነ በፍጥረት ላይ ሥልጣን አለው። ፍጥረትን ማዘዝ ይችላል እና እኛ በፍጥረት መጠቀም እንችላለን። ፍጥረትን ይዘን አንዳንድ ነገሮች መስራት እንችላለን። ፍጥረትን ማጥናት እንችላለን። ለምሳሌ ሰዎች ፍጥረትን ማጥናት ይችላሉ። ሳይንቲስቶች፣ ዶክተሮች፣ የህክምና ዶክተሮች ሳንባን፣ ኩላሊትን፣ ዓይንን አጥንተው ደምን የደምን የደምን አጠቃላይ ቅንብር ምን ምን ኬሚካሎች ውስጡ እንዳለው አጥንተው ሌሎች ሰዎችን መርዳት ይችላሉ። ይህንን ማድረግ እንችላለን፣ የተሰጠን ስጦታ ነው። ግን ፍጥረትን ማዘዝ አንዱ ብቻ ነው የሚያደርገው። ይሄ በእኛና በፈጣሪ መካከል ያለ ልዩነት ነው። ነገሮችን እንደምናዝ፣ ነገሮችን ልናዝ እንደምንችል፣ አምላክነት እንዳለን የሚያስቡ የሚያስተምሩ ሰዎች ውሸታሞች ናቸው። ብዙ ጊዜ ራሳቸው ውሸቱን አይተውታል፣ ግን ውሸታቸውን ለመሸፈን የተለያየ ሲስተም ይጠቀማሉ። የእግዚአብሔርን ቃል ያጣምማሉ። እኔ ባለፈው ኢትዮጵያ ውስጥ አሁንም አንድ ነገር ተናግሬ ነበር። አንድ ጊዜ አንድ ሰባኪ ሲሰብክ እዚህ ሀገር ነው ተሳስቶ የሰበከው ነገር ነበረ እና መናገር የሚገብ የማይገባውን ነገር ተናገረ። ከዛ ሰዎች ከስብከቱ በኋላ መጡና ፓስተር፣ እንደዚህ እንደዚህ አይነት ነገሮችን እኮ ብለሃል ይሄ መጽሐፍ ቅዱሳዊ አይደለም ልክ አይደለም ብለው ነገሩት። ከዛ በኋላ ያ ሰውዬ ምንድነው ያደረገው? በጣም ብዙ ጥናቶች አጠናና እራሱን ትክክል ለማድረግ ያንን ስህተት ቀጠለበትና ቤተክርስቲያኑ ለሁለት እንደተበተነ ትክክል ስራ እንዳልሰራ የተጻፈ ጽሑፍ አንብብ ያለው እና የሚገርም ነው። እነዚህ ሰዎች ራሳቸውን ለመሸፈን የተለያየ ነገር ሊያደርጉ ይችላሉ፣ ወይም የተለያዩ ጥቅሶችን አጣመው ከአውዳቸው ውጪ ሊያስተምሩ ይችላሉ። ግን መጠንቀቅ ያለብን ጌታ ኢየሱስ ክርስቶስ ብቻ ነው በፍጥረት ላይ ስልጣን ያለው። እኛ ፍጥረትን መጠቀም ተሰጥቶናል። ፍጥረትን ማጥናት እንችላለን። ፍጥረትን ተጠቅመን አንዳንድ ነገሮችን ልክ ቅድም እንደጠቀስኳቸው ልንሰራ እንችላለን። ግን ፍጥረትን ማዘዝ አንችልም። ጌታ ኢየሱስ ይሄ ስልጣን አለው። ሁለተኛ እዚህ ጋር እንድናይ የምፈልገው ጌታ ኢየሱስ ክርስቶስ በተፈጥሮ ህግ ላይ ስልጣን እንዳለው ነው የሚያሳየው። ይህንን ጥቂት ከሳይንስ ጋር በማያያዝን ልነግራችሁ ፈልጋለሁ። እንደምታዩት ጌታ ኢየሱስ በውሃ ላይ እየተራመደ ነው ወደ ደቀ መዛሙርቱ የመጣው። እየተንሳፈፈ አይደለም፣ እየዋኘ አይደለም፣ ወይም ደግሞ የሆነ ነገር ላይ ቆሞ አይደለም። በእግሩ ነው ልክ እንደ ኖርማል በመሬት ላይ እንደምትሄዱት መራመድ የጀመረው እና ውሃው ደግሞ ዝም ብሎ ከውሃው እግሩ ውሃ ውስጥ ሆኖ ማለት መሬት የሚነካ ሆኖም አይደለም፣ ጀስት በውሃው ላይ ነው እየተራመደ የመጣው። ይሄ ከተፈጥሮ ህግ በላይ የሆነ ስልጣን ያለው መሆኑን የሚያሳይ ነው። ምክንያቱም ሰዎች በውሃ ላይ መራመድ አይችሉም። በውሃ ላይ እኛ መንሳፈፍ እንችላለን። መርከብ ሰርተን መንሳፈፍ እንችላለን። ወይም በትንንሽ እነዚህ ምንድነው ሰርፍ፣ ሰዎች ሰርፍ ሲባል ሰምታችኋል። ሰርፍ የሚያደርጉ ሰዎች ትንሽ ጣውላዎች ወይም የሰርፍ ማድረጊያዎች ተሰርተው በዛ ላይ መሄድ ይችላሉ ሰዎች። ነገር ግን መራመድ ማንም ሰው አይችልም። ለምንድን ነው ይሄ? ተፈጥሮ ህግ ስለማይፈቅድ ነው። አሁን የተፈጥሮ ህግ ምን ምን ያካተተ ነው? ለምሳሌ አሁን አንድ ነገር ወደ ሰማይ በወረውር በተፈጥሮ ህግ መሰረት ወደ ታች ይመጣል። ምክንያቱም የስበት ህግ ስላለ ነው። በውሃ ላይ ለመራመድ ግን በውሃ ላይ የመንሳፈፍ ህግ ለሰው በውሃ ላይ የመራመድን ችሎታ አይሰጠውም። ምክንያቱም የተፈጥሮ ህግ ነው። ሰው በውሃ ላይ ለመራመድ እንደዚህ የሚባል ነገር አለ። ምናልባት አሁን በሳይንሳዊ ቃል ነው ብናገረው ጥሩ ነው፣ ዴንሲቲ የሚባል ነገር አለ። ምንድን ነው? በአማርኛ ብለን የምናውቅ የምንጠራው መጠነ ይዘት ነው። መጠን ወይም ክብደት ሲካፈል ለይዘት ወይም ለቮሊዩም ዴንሲቲ ይሰጣል። እና አንድ ነገር ዴንሲቲው ከባድ ከሆነ በውሃ ላይ ይሰጥማል። አንድ ነገር ዴንሲቲው መጠነ ይዘቱ ትንሽ ከሆነ በውሃ ላይ መንሳፈፍ ይችላል። እኛ ሰዎች በመዋኘት እንችላለን። ሰውነታችን በውሃ ላይ ሲጋደም መንሳፈፍ ይችላል፣ ግን ለመራመድ አንችልም። ምክንያቱም መጠነ ይዘታችን ከይዘታችን ጋራ፣ መጠናችን ከይዘት ጋራ ለመንሳፈፍ አያስችለንምና። ስለዚህ አንድ ሰው በውሃ ላይ ከተራመደ ማለት ነው ይህንን የመንሳፈፍ ሕግ ምን አድርጓል ማለት ነው? አሸንፎ ነው የሚራመደው ማለት ነው። ልክ አሁን እኔ እዚህ ጋር ብድግ ብዬ እዚህ አየር ላይ ብንሳፈፍ፣ የግራቪቲ ህግ በእኔ ላይ ስልጣን እንደሌለው ማለት ነው። ጌታ ኢየሱስ ክርስቶስ የመንሳፈፍ ህግ በእሱ ላይ ስልጣን ሳይኖረው በውሃው ላይ እየተራመደ ነው የሄደው ማለት ምን ማለት ነው? የእኛ ጌታ ኢየሱስ በማንኛውም የተፈጥሮ ህግ ላይ ምን ያለው አምላክ ነው? ስልጣን ያለው አምላክ ነው። ስለዚህ በውሃው ላይ መራመድ ችሎ ነበረ። የመንሳፈፍ ህግ በመጠነ ይዘቱ መሰረት ጌታ ኢየሱስ ክርስቶስን እንዲሰጥም አላደረገውም። ግን ጌታ ኢየሱስ ከዛ በላይ በሆነ በመለኮታዊ ኃይሉ በውሃው ላይ እየተራመደ ሲሄድ ትመለከቱታላችሁ እና ይሄ ጌታ ኢየሱስ ክርስቶስ ብቻ ያለው ችሎታና ስልጣን ነው በቅርብ ጊዜ ምናልባት ስናገር ሰምታችሁኝ ይሆናል። ዛምቢያ ውስጥ የተፈጸመ አንድ ስራ አለ። አንድ የዛምቢያ ፓስተር ምን አለ? ኢየሱስ ክርስቶስ በውሃ ላይ ሄዶ ነበር እና እኔም በውሃ ላይ ሄዳለሁ እና አለና አምስት ሳምንት ሙሉ ጸሎት አደረገ። የጾም ጸሎት አምስት ሳምንት ሙሉ ጾሞ ጸለየ እና የቤተ ክርስቲያኑን ሰዎች እሁድ ቀን ቤተ ክርስቲያን እሁድ ቀን ተሰብስቦ የእግዚአብሔርን ቃል መስማት አለበት ወንዝ ዳር ወሰዳቸው እና አሁን እንግዲህ ተመልከቱ ኢየሱስ በውሃ ላይ ሄዷል። እኔም በውሃ ላይ ሄዳለሁ ብሎ በውሃው ላይ ለመራመድ ገባ። ልክ ከገባበት ቅጽበት ጀምሮ እየሰጠመ እየሰጠመ እየሰጠመ ሄደና ወዲያውኑ ሰዎች በሙሉ የቤተ ክርስቲያኑ ሰዎች እያዩ ሶስት አዞዎች መጥተው ቅርጥፍጥፍ አድርገው በሉት አንድም ነገር ከሰውነቱ ሳይቀር እና ይሄ ይሄ የውሸት እምነት እንቅስቃሴ ነው። ይሄ መጽሐፍ ቅዱሳዊ ያልሆነ ስሜታዊ፣ ግፊታዊ የሆነ የቅዠት እምነት ነው እና መጽሐፍ ቅዱሳዊ እምነት ይህንን ነገር ማድረግ የሚችል ጌታ ኢየሱስ ክርስቶስ ብቻ እንደሆነ ነው የሚናገረው። ስለዚህ ጌታ ኢየሱስ ከሰው የተለየ አምላክ እንደሆነ የተፈጥሮ ህግጋቶች በሙሉ በሱ ቁጥጥር ስር እንደሆኑ በተፈጥሮ ህግጋት ላይ ስልጣን እንዳለው በውሃ ላይ መራመድ፣ በአየር ላይ መሄድ የመሳሰለው ነገር ሁሉ በእጁ ስር እንደሆነ እንድናውቅና እንድንረዳ ነው። ጴጥሮስ አሁን ዮሐንስ ይህንን ተአምር ከሌሎች ተአምሮች መርጦ አምስተኛ አድርጎ ዚጋ ያስቀመጠበት ምክንያት ጌታ ኢየሱስን የምናይበት አመለካከት የተለየ እንደ ሰው ብቻ ሳይሆን ከሰው የተለየ አመለካከት ስለ እሱ እንዲኖረን ነው። የሚቀጥለው ነጥቤ ላይ ይህንን በደቀ መዛሙርቱ ህይወት ውስጥ ያመጣውን ለውጥ አሳያቸዋለሁ። ጌታ ኢየሱስ ክርስቶስ በውሃ ላይ የተራመደው እውነት ነው፣ ታሪካዊ እውነት ነው። በሶስቱም ወንጌሎች ውስጥ ተጽፏል። ማቴዎስ፣ ማርቆስ እና ዮሐንስ ውስጥ ስለዚህ ትክክል የሆነ ነገር ታሪካዊ ነገር እንደሆነ እንድትመለከቱ ነው። ግን ምልክቱ ምንድን ነው ያመጣው ለውጥ? አሁን ይህንን ስናገር በእኔና በእናንተም ህይወት ውስጥ እንደዚህ አይነት ለውጥ እንዲያመጣ በመመኘት ነው። ተመልከቱ ምዕራፍ ማቴዎስ 14 ቁጥር 32 ላይ ወደ ታንኳይቱም በመጡ ጊዜ ነፋሱ ተወ፣ በታንኳይቱም የነበሩት በእውነት የእግዚአብሔር ልጅ ነህ ብለው ሰገዱለት ይላል። እዚህ ጋር ዮሐንስ ወንጌል ላይ ግን ምን ይላል? እሱ ግን እኔ ነኝ አትፍሩ አላቸው፣ ፈርተው ነበረ። ስለዚህም በታንኳይቱ ሊቀበሉት ወደዱ፣ ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች ይላል። የሚገርም ነው ዮሐንስ ወንጌል ልክ እነዚህ ሰዎች ዘጠኝ ሰዓት ሙሉ ሲቀዝፉ በጣም ጥቂት ነው የተራመዱት፣ በአንድ ማይልስ እንኳን አልሄዱም፣ ከጀመሩበት ቦታ ወደሚቀጥለው ቦታ ምክንያቱም ነፋሱ ከፊት ወደኋላ ይገፋቸው ስለነበረ እና የሚገርም ነው ጌታ ኢየሱስ ክርስቶስ እንደመጣ ወዲያውኑ ታንኳይቱ የሚሄዱበት ቦታ እንደደረሰች እና እዛም ጋር ተአምር እንደተከናወነ ታያላችሁ። ግን ወደዛ ሳልሄድ ደቀ መዛሙርቱ ጌታ ኢየሱስ ክርስቶስ ወደ እነሱ ሲመጣ ውሃው ላይ እየተራመደ በጣም ፈርተው ነበር ይላል። ይሄ የእግዚአብሔር ቃል ማቴዎስ ወንጌልም ላይ ማርቆስ ወንጌልም ላይ ይሄው ተጽፏል። ለምንድን ነው የፈሩት? ሶስት ነገሮችን እንደ ምሳሌ ላስቀምጥላችሁ ፈልጋለሁ። ምልክቱ ያመጣውን ለውጥ ለመናገር ስመጣ፣ አንደኛ ጌታ ኢየሱስ ክርስቶስ ይመጣል ብለው አልጠበቁም ነበር ለበዛ በዛ ሰዓት በተጨነቁበት ሰዓት። አንዳንድ ጊዜ ሰዎች እንደዚህ ያስባሉ። አስጨናቂ በሆነ ሰዓት ኢየሱስ ይደርሳል፣ ይመጣል ብለው የማይገምቱ ብዙ ሰዎች አሉ። ደቀ መዛሙርቱ እንደዛ አልገመቱም። ስለዚህ ጌታ ኢየሱስ ክርስቶስ ሲመጣ ፈርተው በማቴዎስ እና በማርቆስ ወንጌል ላይ ምትሃት መስሏቸው እንደ ጮሁ ነው የሚናገረው። በጣም ተረብሸው ጮኸው እንደነበረ ነው። ሁለተኛ ጌታ ኢየሱስ በውሃ ላይ ይራመዳል ብለው አልገመቱም ነበር። በውሃ ላይ አብሮን ይበላ ይጠጣ የነበረ ሰው በውሃ ላይ ሊራመድ ይችላል። ከደቀ መዛሙርቱ አራቱ የውሃ ልምድ ያላቸው ሰዎች እንደነበሩ ነግራቸዋለሁ። ጴጥሮስ፣ ወንድሙ እንድሪያስ ዮሐንስና ወንድሙ ያዕቆብ በውሃ ላይ ማንም ሰው ሲራመድ አይቶ አያውቁም። ስለዚህ አልገመቱም ነበር። ሶስተኛ ማዕበሉ ጸጥ ብሎ ነፋሱ ተወ ትቷል ከሱ የተነሳ ይሄም ነገር ስለሆነ እነዚህ ሶስት ነገሮች በአይምሯቸው መደነቅ ሳይሆን ትልቅ ፍርሃት ውስጥ እንዲገቡ አድርጓቸው ነበር። ግን ወዲያው ጌታ ኢየሱስ ክርስቶስ የተናገረው ነገር ልባቸውን አርግቶታል ምክንያቱም ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ኢየሱስ ክርስቶስ ፈርተው በነበሩበት ጊዜ ወደ እነሱ ቀርቦ እኔ ነኝ አላቸው ደግሞም አትፍሩ አላቸው ያን ጊዜ ፍርሃታቸው በሙሉ እንደረገበና ጩኸታቸው አቁሞ የሚከተለውን ድንቅ ነገር መመልከት ጀምረው ነበር። ድንቁ ነገር ምንድን ነው? ወዲያው ታንኳይቱ ወደ መጨረሻው ጋር መድረሷ ነው። ያ ሆኗል። ግን ደቀ መዛሙርቱ ምንድን ነው ያደረጉት? ያደረጉትና ያሉት ነገር አለ። አሁን ያሉትና ያደረጉት ነገር ማቴዎስ 14 ቁጥር 32 ላይ ነው ያለው እና ማቴዎስ 14 ቁጥር 32 ይህንን የጠቀስኩበት ምክንያት ታሪኮቹ አንድ ስለሆኑ ነው። አንድ ታሪክ ስለሆነ ነው። እና ወደ ታንኳይቱ በመጡ ጊዜ ጌታ ኢየሱስና ጴጥሮስ ወደ ታንኳይቱ ገብተዋል። ነፋሱ ተወ። በታንኳይቱ የነበሩት በሙሉ ደቀ መዛሙርቱ ተነስተው ምናሉ? በእውነት አንተ የእግዚአብሔር ልጅ ነህ ብለው ሁሉም በአንድ ላይ ሰገዱለት ይላል። ይሄ ሰገዱለት የሚለው ቃል አመለኩት፣ ነው የሚለው ለእግዚአብሔር ብቻ የሚደረግን ነገር ነው። ለጌታ ኢየሱስ ክርስቶስ ያደረጉት እና የተናገሩትን ነገር ተመልከቱ። አሁን እኔ በነዚህ በሰባት መልእክቶች ውስጥ ለእናንተ እያሳየሁ ያለሁት ጌታ ኢየሱስ የሰራቸው እነዚህ ሰባቱ እና በዮሐንስ ወንጌል ላይ ብቻ የተመዘገቡት ማለት ሰባቱ ብቻ የተመዘገቡት ሰባቱ ብቻ ለአንድ ዓላማ ነው የተመዘገቡት ኢየሱስ እሱ ማን እንደሆነ እንዲያሳዩ ነው የተመዘገቡት። እና ደቀ መዛሙርቱ እዚህ ጋር አይተዋል፣ ምናሉ በእውነት አንተ የእግዚአብሔር ልጅ ነህ ብለው የሚከተለውን እርምጃ ሲራመዱ ነው የምታዩት። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ከዚህ በፊት በዮሐንስ ወንጌል ምዕራፍ ሁለት ላይ ደቀ መዛሙርቱ ውሃውን ወደ ወይን ጠጅ ለውጦ የሰርግ ቤቱን ችግር ካቃለለ በኋላ ደቀ መዛሙርቱም በእሱ አመኑ፣ የሚል ቃል ታያላችሁ። እና እዚህ ጋር ያለው እምነት እዚህ ጋር ካለው እምነት የተለየ ነው። ያን ጊዜ ጌታ ኢየሱስ ክርስቶስ እውነት መሲህ እንደሆነ አምነዋል። ግን እዚህ ጋር የእግዚአብሔር ልጅ እንደሆነ ወደ በለጠና ወደ መጠቀ እምነት ተራምደዋል። ጌታ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ማለት ምን ማለት ነው? ራሱ እግዚአብሔር ነው። እግዚአብሔር የሆነ ደግሞ ሁልጊዜ ጊዜ ከሚያመልኩት ሰዎች ምን ይጠይቃል? የምናመልከው ሰዎች ልንሰግድለት ልናመልከው ይገባናል። ስለዚህ ደቀ መዛሙርቱ ሲያመልኩለት ትመለከታላችሁ። ጌታ ኢየሱስ ክርስቶስ የነገስታት ንጉስ፣ የጌቶች ጌታ፣ የሰዎች አዳኝ ነው። ጌታ ኢየሱስ ክርስቶስ የሰማይና የምድር ፈጣሪ ነው። ጌታ ኢየሱስ ክርስቶስ በፍጥረት እና በተፈጥሮ ህግ ላይ ስልጣን ያለው ነው። ጌታ ኢየሱስ ክርስቶስ የሚፈቅደውን የሚፈልገውን ነገር በዚህ ምድር በሰማይ በሰማይም ሰማይ ላይ ማድረግ የሚችል አምላክ ነው። ስለዚህ ይህንን ነው ምልክቱ ለእነዚህ ሰዎች ያሳያቸው እኔ እናንተንና እኔንም ሊያሳየን የሚገባው ጌታ ኢየሱስ ክርስቶስ ዝም ብሎ ሃይማኖት የጀመረ እና በታሪክ ውስጥ ያከተመለት አምላክ ሳይሆን፣ አሁንም ያለ ለዘላለም የሚኖር ያኔ እንደ ስራ ዛሬም የሚሰራ ሰማይና ምድርን የሚቆጣጠር በተፈጥሮ ሕግ ላይ ስልጣን ያለው በእኛም ተፈጥሮ ላይ እንኳን ስልጣን ያለው አምላክ እንደሆነ እንድናውቅ ነው። እግዚአብሔር በእውነት ይርዳል። ስለዚህ እንደ መጨረሻ የምናገረው የእኛ መረዳት ስለ ጌታ ኢየሱስ ክርስቶስ መለወጥ አለበት። አምላክ ነው፣ ስልጣን አለው። በጣም ሊቀርበን የሚችል የቅርብ አምላክ ነው እስትንፋሳችን በበለጠና በተሻለ መጠን የተፈጥሮ ህግ ላይ ስልጣን አለው። በውጭው ዓለም ላይ ስልጣን አለው ማለት በተፈጥሮ ህግ ላይ በነፋሱ፣ በአየሩ፣ በባህሩ፣ በምድሩ ላይ ስልጣን አለው። በከዋክብቱ ላይ እሱ ስልጣን አለው። እኔ ትርጉም ስራ ነው እየተሳተፍኩ ያለሁት። መዝሙር መቶ አርባ ሰባት ላይ ያለውን መዝሙር ሳስበው ሁል ጊዜ በጣም ነው የምደነቀው እና የተጻፉ ነገሮች አይቻለሁ። ስለዚህ ስለ መዝሙር መቶ አርባ ሰባት አውጥቼው አንብቤላችሁ ጨርሳለሁ። መዝሙር መቶ አርባ ሰባት ላይ እንደዚህ የሚል ቃል ታገኛላችሁ። ባለፈው ሳምንት ወይም ከጥቂት ጊዜ በፊት አንብቤዋለሁ መሰለኝ። እግዚአብሔርን አመስግኑት መዝሙር መልካም ነውና ለአምላካችን ምስጋና ያማረ ነው። እግዚአብሔር ኢየሩሳሌምን ይሰራል፣ ከእስራኤል የተበተኑትን ይሰበስባል፣ ልባቸው የቆሰሉትን ይፈውሳል፣ ሕመማቸውን ይጠግናል ብሎ የከዋክብትን ብዛት ይቆጥራል፣ ሁሉንም በየስማቸው ይጠራቸዋል ብሎ ይናገራል። እያንዳንዱን በቢሊዮን የሚቆጠሩ ከዋክብትን እግዚአብሔር በየስማቸው ይጠራቸዋል። አንድ ሰው ስለዚህ ሲጽፍ ምን ብሏል? እግዚአብሔር በየስማቸው የጠራቸውን እነዚህም ቢሊየን ከዋክብት ስማቸውን ብቻ ተጽፎ በላይብረሪ ቢቀመጥ አንድ አሜሪካ ራሱ ላይብረሪ ቢሆን አይበቃውም ብሎ የጻፈውን ነገር አንብቤያለሁ። ልክ ነው። እግዚአብሔር በፍጥረት ላይ ስልጣን አለው። በእኛም ተፈጥሮ ላይ ስልጣን አለው። የእኛ ተፈጥሮ የተፈጥሮ ህግ የሚሰራበት ተፈጥሮ ነው። ምግብ እንበላለን፣ ይፈጫል። በጥርሳችን እንፈጫዋለን። ሆዳችን ውስጥ ይገባል ይፈጫል። እንደገና ወደ ደምስሮቻችን ውስጥ ይተላለፋል። በዚህ ላይ ጌታ ኢየሱስ ስልጣን አለው። በአይምሯችን ላይ ስልጣን አለው። በአይናችን ላይ ስልጣን አለው። በጠቅላላ በተፈጥሯችን ላይ ስልጣን አለው። ስለዚህ ጌታ ኢየሱስ ከሰው በላይ የሆነ ታላቅ፣ ኃያል፣ ዘላለማዊ ልዩ አምላክ ነው። እሱን ማወቅ ክብር ነው። አሁን ይህንን እንደገና ልበለውና ልጨርስ። መቼም ፕሬዚዳንት ትራምፕን የመተዋወቅ እድል ቢኖራችሁ በጣም በጣም ትልቅ ክብር እንደሆነ ሰዎች ሁሉ ያስባሉ። እናንተ ላታስቡ ትችላላችሁ፣ ግን ሰዎች ሁሉ በዓለም ላይ እንዴት አይነት ትልቅ እድል ነው ያገኙት ይላሉ። አንዲት እዚህ ካንሳስ ሲቲ አንዲት ኢትዮጵያዊ ፕሬዚዳንት ትራምፕ ከነልጇ ጋብዟት ንግግር ታደርግ ነበር እና የዛች ሴት እህት ኖርዝ ካሮላይና አለች እና እሷ ለቀቀቻት በፌስቡክዋ ላይ እና እህቴ እህቴ ብላ ትልቅ ክብር ነው። ቀላል ነገር አይደለም። ግን ይሄ አላፊ ነው፣ ጠፊ ነው። ምክንያቱም ፕሬዚዳንት ትራምፕም ማንም በምድር ላይ ስልጣን ያለው ሰው ከተወሰነ ጊዜ በኋላ አታዩትም። ጌታ ኢየሱስ ግን ዘላለማዊ ነው። ከሱ ጋር መተዋወቅ እጅግ በጣም የከበረ ክብር ነው። እሱም ማመን እጅግ በጣም የከበረ ክብር ነው እና ይሄን ጌታ በደንብ እንወቀው፣ በደንብ እንጣበቀው፣ በደንብ ህብረታችን ከእሱ ጋር እናጠናከር እና ከዘላለም እስከ ዘላለም የጸና በነገር ሁሉ በቅጽበት የሚደርስልን በቅጽበት ለደቀ መዛሙርቱ ደርሶ ጭንቀታቸውን ያስወገደ፣ ለእኛም በሚያጋጥመን ማንኛውም ነገር በቅጽበት ደርሶ የሚረዳን አምላክ እንደሆነ እንድናውቅ እግዚአብሔር አምላካችን ይፈልጋል። ጌታ ይመስገን።